የወጣቶች ዓለም ጤና ይስጥልን። ይህ የዝምታ ሰባሪ አዳጊ ሴቶች ዝግጅታችን ነው። በዛሬው ዝግጅታችን የማህበረሰቡ አተያየትና የወጣቶች ሕሳቤ በሚል ርዕስ ከሁለት አዳጊ ሴቶች ጋር ቆይታ እናደርጋለን። እኔ ልሻ እንዳኛ ይባላለሁ። እንተዋወቅና ወደ ጥያቄያችን እንገባለን። እኔ አብጌል ሸቱ ይባላለሁ። ማሊት ስንታየ ይባላለሁ። እሺ አቢጌል ና ማህሌቱ፣ በድጋሚ ያመሰግናለሁ። እንግዲህ ወደ ጥያቄያችን ስናልፍ ዛሬ የምንወያይበት ርዕስ የማህበረሰቡ እሳቤ ና የወጣቶች አመለካከት ምን ይመስላል የሚለውን ነው። እንግዲህ በምንኖረው ማህበረሰብ ውስጥ ስለ ወጣቶች አውንታዊም አሉታዊም የሆኑ አመለካከቶች አሉ እና እናንተ በምትኖሩበት አካባቢ ምን አይነት እሳቤ ያላቸው ማህበረሰቦችን አስተውላቸዋል? አቢጌል ካንቲን ጀምር። እድሉን ስለሰጠሽኝ አመሰግናለሁ። አሁን ላይ ማህበረሰቡ ወጣቶችን የማይበት መንገድ እንደ አጭበርባሪ አይነት ነገር የሚታይበት ደረጃ ላይ ደርሰናል። ወጣቱ ካለበት አንጻር በተለያዩ ሱሶች ውስጥ ነው ያለው። ብዙ ስራ አጥ ህብረተሰብም ስላለ፣ ያው ስራ የማይሰራ ሰው ደግሞ ያለው ላይፍ ስታይል ብዙ ልክ አይደለም። እሺ አሁን ስትመለከቱ እናንተ ባላችሁበት አካባቢ ላይ በማህበረሰብ ውስጥ የአሉታዊ አመለካከት ያመዝናል ወይስ የአውንታዊ ያመዝናል? ማህሌት፣ ሁለቱም ይኖራል፣ ግን አሉታዊ ይበዛል። ምክንያቱም አሁን ያሉት ትውልድ ከትምህርቱ አንጻር ሳይሆን ሱሱ ላይ ነው በጣም እያተኮረ ያለው። አንድ አጠቃላይ የአሁኑ ትውልድ ሁሉም ነገር እጁ ላይ ነው። ማየት የሚችለውን ነገር ማየት ይችላል። የሚፈልገው ነገር እጁ ላይ ነው። የበፊት ትውልዱ ቅርብ አልነበረም ሶሻል ሚዲያውም ትምህርቱም ግን አሁን እኛን ያላስተማረን እጃችን ላይ ሆኖ ጥቅሙን አላወቅ ነው። እኛንን አጠቃቀሙን ያላወቅ ነው። እሺ አቢጌል፣ አንቺስ በምትኖሪበት አካባቢ አሉታዊው ነው ወይስ አውንታዊው የማህበረሰቡ አመለካከት ያመዝናል? የታዘብሹ ምንድን ነው? አሉታዊ ነው እየባሰ ያለው ማለት ቀስ ብሎ እንደሚደረስ ወጣቱ ብዙ ግንዛቤ የለውም፣ እውነት ለመናገር በአንድ ማታ ሁሉም ነገር ቀይር አድርጎ ቢጠብቀው የተሻለ ነው ብሎ ያስባል። እነዛ ነዛ እሳቢዎች ያለ መብሰልን ነው የሚያሳየው። ስለዛ በኒህ በኩል ወጣቱ ማለት ስራ የማይሰራውም ወጣት ከሱ ማን ነው አዎንታዊ ነገርን ጠብቃለሁ ማለት ዘበት ይሆናል። እሺ፣ እነዚህ በሁለት ጽንፍ የሚስተዋሉ ምልከታዎች የወጣቱ ስነ ልቦና ላይ ተጽዕኖ ያሳድራሉ ብላችሁ ታስባላችሁ? በበጎ ይሁን በተቃራኒው። አብጌል፣ በእኔ በኩል ያለው አስቴት ተጽዕኖ ያሳድራል። በብዛት ግን አሁን ሌላለው የሚጎዳው ነገር ይኖራል። የሆነ ሰው ሊሰራ መጥቶ ይሄ በጣም እንትን ነው ምናምን ነገር ከተባለ ዲስካሬጅ የማያደርግበት ምክንያት የለም። በበጎ በኩል ስንመጣ የሚያግዝሽ ሰው ሲኖር ማለት ጎበዝ፣ ገና ወጣት ነሽ፣ ጊዜ አለሽ በጊዜ መስራት ትችያለሽ። ብዙ ነገር ማለት ብዙ ነገር ኤክስፕሎር ማድረግ ትችያለሽ፣ ብዙ ነገር ማየት ትችያለሽ የሚል አስተሳሰቦችም አሉ። በሌላኛው ማህበረሰብ ዘንድ ማለት ነው። ስለዚህም የሚያግዛቸው ነገሮች አሉ። ጊዜ መኖር ትልቅ ነገር ነው ማለት፣ በህይወታችን ትልቁ ሀብታችን ጊዜያችን ነው። ስለዛ ያን ነገር እንዳለሽ እንኳን አፕሪሺየት የሚያደረግ ሰው ስታገኝ በጣም ሞቲቬት ያደርግሻል። ወጣት ሲኮን ደግሞ ብዙ ነገር መሰራት የሚችልበት መድረክ ነው። ስለዛ በበጎ በኩል አለ። በመጥፎ በኩል ደግሞ ዲስካሬጅ የሚያደረግ ደግሞ ብዙ ነው ማለት ወጣቶች ላይ ብቻ ጣት የሚቀሰርበት ቦታ እንዳይሆን። ምክንያቱም አቢዩዚቭ ከሆነ ቤተሰብ የመጣ ልጅ በጣም ሰላማዊ ነገር ይንገረኝ የምትዩ መናገር አይችልም። አሁን ባለንበት ጊዜ ደግሞ ማለት ብሔርተኝነት በጨመረበት ጊዜ ቤተሰቦች ምንድን ነው ለልጆች የሚያሳዩት? ብሔርተኝነትን ካሳየሽ እኮ አንድ ላይ ኑን ብሎ የሚያስብም የለም፣ ጭራሽ የለም። ማለት የራሴ እንትን የራሴ አካባቢ የራሴ ወገን እየተባለ እየተባለ የሚያድግ ነገር ነው። ማለት እሱ ነገር መቀረፍ የሚችልበት ጊዜ ቢሆን፣ ቤተሰቦች ወደኋላ የሚታዩበት ጊዜ ቢሆን። እሺ፣ ማህሌት የአንቺ ሃሳብ ምንድን ነው? በእንትን ላይ ስነ ልቦናቸው ላይ ያሳድራል ምክንያቱም እንዴት ያሳድራል በሚለው ላይ ነው። እና የሚያሳድረው አንደኛ ከቤተሰብ ይገለላል። ምክንያቱም ያው ሱስ ውስጥ ስቶኝ መጥፎ ነገር ሲኖርሽ፣ የእኛ ማህበረሰብ ደግሞ ቀርቦ መናገር ሳይሆን በዛ ሱስ አለው እኮ ይጠጣል እንደዚህ ነው ስንለው፣ ቀርበን ተናግረናቸው ሳይሆን እናገላቸዋለን። አንድ ሁለተኛ ላይ ደግሞ ከስራ ምክንያቱም ትላንት ይህ ልጅ ከዩኒቨርሲቲ ጨርሶ ወጥቶ ሊሆን ይችላል ተመርቆ ጥሩ ቦታ ይደርሳል ተብሎ ሲጠበቅ በማይሆን ነገር ይገባል እና ከማህበረሰቡም ከቤተሰቡም ከሁሉም ሲገለል የስነ ልቡና ጫና ያድርበታል። በበጎ ደግሞ ስናይ ቀርበን ብንመልሰው፣ ብንመክረው፣ ልክ አይደለም ብለን ወደ ራሳችን ብናመጣው በቃ መጥፎኑ ተብሎ ነው የሚወሰነው። ምክንያቱም መልሰናቸው እንደማናወራቸው ጭራሽ ኢቭን ሰው እንዳልሆኑ ላ ነው የምናደርጋቸው። ግን ፋሚሊውም ወደ ራሱ መልሶት በራሱ በሚከተለው እምነትም ቢሆን ያንን ስለ ልቡን የተጎዳውን ነገር ብንመልሳቸው አሪፍ ነው ብዬ ነው ማስቡ። ማህበረሰቡ በወጣቶችና ታዳጊዎች ላይ የሚሰጣቸውን በጎ አስተያየቶች ለማጠንከር አሉታዊ የሆኑ አስተያየቶችን ደግሞ ለማሻሻል ወጣቶች ወይም ታዳጊዎች ምን ማድረግ አለባቸው ትላላችሁ? ማህሌት፣ ምን ማድረግ አለባቸው? በእርግጥ እኛውን ትውልዱ ያምጻል ብለው ስለሚያስቡን አይቀርበናቸው የሚሉትን ብንሰማ ታላላቆቻችን ብናከብር ይፍን ቦታ ብንሰጣቸው የሚመለሱ ምክንያቱም አንድ ሰው አሁን ስጠሪ በፊት የድሩ ሰው በጣም ተከባብሮ የአሁኑ ትውልድ አሁን መከባበሩ ስለሌለም ነው እነሱ አሁን ለዚህ ሁሉ እያበቁ ነው ያሉት ምክንያቱም ሲናገሩን አንሰማቸው እናት ማናት አባት ማን ነው የሚለውን ይፍን አሁን አንድ ልጅ በጣም አንድ ቤተሰብ ውስጥ እናትና አባቱን ማያከብር አለ ግን እናት አባት ደግሞ ዝቅ ብለሽ ተገዝተሽለት ስትኖሪ ማንም ሰው እኮ ከምትቆጪው ይልቅና ቀስ ብለሽ ብትመክሪው የሚቀበል ሰው አለ። ግን በአንድ ገጽጻቸው ቀርበን እነሱ የሚሉንም ብንሰማ በደንብ ለውጡ ይመጣል ብዬ አስባለሁ። ምክንያቱም ማንም ወላጅ ልጁ መጥፎ ደረጃ እንዲወድቅበት አይፈልግም። የሚቆጡንም እኛ ጥሩ ሆነን እንድናድግ የተሻለ ማንም ፋሚሊ በቃ ልጄ የሆነ ቦታ ትደርሳለች ከእሷ ብዙ ነገር ጠብቃለሁ ብሎ ሲያስብ መጥፎ ነገር ብዬ ብመልስላት እናቴ እናት ልታዝንብኝ፣ አባቴ ላይዝንብኝ ይችላል። ግን ልክ ነው ብዬ ባስብ ኦኬ፣ ስህተት ነው ይቅርታ። በጣም ይቅርታንና ፍቅርን ብናተክር ከፋሚሊም ማህበረሰቡ ላይም ብናከብራቸው፣ የድሮ ነገር ቢመለስ፣ የአንዱ ልጅ ሲያጠፋ ያንዱ ኦኬ፣ ልክ አይደለም ብለን መጥፎ ነው ብለን ከምንታቸው ፍቅሩ ላይ ቅርታው ላይ ብናተክር በደንብ መለወጥ ይችላል ብዬ አስባለሁ። እሺ፣ ብጌ ለን ምንድን ነው ወጣቱ ምን ማድረግ አለበት፣ ያለች የማህበረሰቡን አስተያየት በጎን ለማስቀጠል፣ አሉታዊም ደግሞ ለመቀየር ከወጣቱ ምን ይጠበቃል? ወጣቱ ትንሽ ከአጠገቡ ካለው ጓደኞች፣ ከነዛ ጫጫታ ትንሽ ለራሱ ጊዜ ሰጥቶ የእውነት ማንነቱን ማየት። እግዚአብሔር ይመስገን አሪፍ አሪፍ ወጣቶች አሉ። ማለት ጭራሽ የሉንም ምናምን ብዬ እየተቸውም አይደለም አሉን ግን በአቨሬጅ የሚበዙት ደግሞ ትንሽ ማንነታቸውን የማያውቁ ልጆች ናቸው። እየፈጠር ነው ያለ ነው። ስለዛ ትንሽ በእድሜ ገፋ ካሉ ሰዎች ጋር ቢውሉ፣ እንደ ምክር ለራሳቸው ጊዜ ቢሰጡ፣ ታዛቢ ሰው መሆን እንደዛ ነው የሚባለው። ታዛቢ ሰው መሆን ማለት መማር የሚፈልግ ሰው መሆን። መማር ከፈለግሽ ከትልም ትማር ያለሽ ብዙ ብዙ ነገር አይጠበቅብንም። ማለት አሁን ያለንበት እንትን አሁን ያለንበት ጀነሬሽን የእኔ ጊዜ ነው ብሎ እንዲያስብ ማለት የእኔ ጊዜ ነው ብሎ ስለማያስብም ይሆናል ማለት ደስ እንዳለ ሆኖም ኃላፊነት ሳይሰማውም ኃላፊነት የሌለው ሰው የሚሆነው ካራክተር የሌለው ሰው የሚሆነው ስለዛ ቶሎ ታዛቢም ከሆንሽ ብዙ ነገር እንትን ማድረግ የምትፈልጊ ሰው መማር የምትፈልጊ ሰው ከሆንሽም ብዙ ነገር ትይዣለሽ ትንሽዬ ሰው አቶኝም አትሊስት የእኔ ጊዜ ነው ብለሽ የምትቀይሪያቸው ነገሮች አሉ ማለት እድሜ ነው ጊዜ ነው ማለት ዛሬ ታሪክ ሰርች ያልፋለሁ ብለሽ እምታስቢ ስለዛ የሚያስብ ሰው ይሁኑ ከቤተሰቦቻቸው ጋር ቢግ ባቡ አትሊስት የሚቀርባቸውም አይዞን የሚባልበትን ቦታም ስለሆነ ማለት ነው። ሰው ራሱን በወደደበት ጊዜ ቤተሰብ ነው ሰፖርት ላይ ያደረግሽ የሚችለው ብቸኛው። ሶ ወደ እዛም ቢመለስ እምነት እምነት ያላት አገር ነው። አገር ውስጥ ነበር እየኑርን ያለ ነው። እምነቱን ቼክ ቢያደርግ ምን እንደሚያምን እንኳን ብዙ አይዲያ ያለ ይሄን ያለው አይመስለኝም ካልተሳሳትኩኝ። ስለዛ ወደ እምነቱም ቢሆን መንፈሳዊ ነገሮች ሲጎሎብቱ አንድ ሰው ማለት ተራ ሰው መሆን አይችልም። ለብዙ ሰው መትረፍ የሚችል ሰው ይሆናል። ስለዛ እሱ ነው ልመክር የምችለው። እሺ፣ ስለነበረን ቆይታ አመሰግናለሁ። አድማጮቻችን የማህበረሰቡ አተያየት ና የወጣቶች እሳቤ በሚል ርዕስ ያደረግነው ውይይት የተከታተላችሁትን ይመስላል። ታዳጊ ማህሌት ና ታዳጊ አቢጌ ለነበረን ቆይታ አመሰግናለሁ።